ጻድቅና እውነተኛ አምላካችን እግዚአብሔር ከታላቁ ምረትህ ቸርነትህ የተነሳ በሕይወት ተጠብቀን የሕይወት ስንፋሳችን እንዳለች ሆና በፊት አንተን ለማምለክ እዚህ ስለተሰበሰብ እናከብረሃለን። አቤቱ ኃጢአታችንን በደላችንን መተላለፋችንን ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ ይቅር ብለህ በመካከላችን ከፍ ከፍ እንድትል እያንዳንዳችንን በጸጋህና በኃይልህ እጆችን ዘርግተን እንድትባርከን ይህንን ጊዜ ለታላቁ ለጌታ ለመንፈስ ቅዱስ አሳልፈን እንሰጣለን። በመካከላችን ተመላለስ አቤቱ፣ ጎብኘን፣ ባርከን፣ በጎነትና ቸርነትን ሁሉ አሳየን። በዚህ ሁሉ ክብር ላንተ ይሁን። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ የሙዚቃ መሳሪያ ተጫዋቻችን ናንሲ የለችም። ያው የአንደር ዘ ወይዘር ነው ሆናለች፣ የሚባለው አሟታል፣ እና በድምፅ ነው የምንዘምረው። ስለዚህ የመጀመሪያው የመጀመሪያው ዝማራችን ቁጥር 16 ነው ክብር ለኢየሱስ ሲሆን እህቶች በድምፅ ትጀምሩልናላችሁ። ቅራኔው መስቀል ላይ በደዌ የደቀቀው ነፍሱን ስለ ኃጢአቴ መስዋዕት ያደረገው የሞትን ቀንበር ሰብሮ እኔኑ ሊያወጣ ነው፣ ማዳኑን ቀምሻለሁ። ምን አለ ምመልሰው ምን አለም ምመልሰው? ክብር ለኢየሱስ ይሁን። አየን አሸናፊነቱን። ሀያል እንደሱ የለም። ይክበር ለዘለአለም፣ ይክበር ለዘለአለም። የተናቀ ደካማ ቢመስል ማመጣጡ ከእሴ ልጅ ከዳዊት ስር የወጣው ቁጥቋጡ ኢየሱስ አሸነፈ፣ ፍሬው ምድርን ሸፈነ። የእግዚአብሔርም ፈቃድ በእጁ ተከናወነ፣ በእጁ ተከናወነ። ክብር ለኢየሱስ ይሁን፣ አየን አሸናፊነቱን ኃያል እንደሱ የለም። ይክበር ለዘለአለም ይክበር ለዘለ አለም በደሙ ኃይል ጸደቅን በስሙ ድል አገኘን። ማን ነው የሚቋቋመን? ማንስ ነው የሚገታን? እንገሰግሳለን አሸናፊውን ይዘን ወደ ቅድስቷ አገር بدل النجا بعلن بدل النجا بعلن كبر لا سوسيّهن عين في هيا لندس يلم يكبر لازال عالم يكبر لازال عالم كبر مسكان عيزا بفيتن كربعلن በዙፋኑ ላይ ላለው እንሰግድለታለን። ሁሉን የረታ ጌታ ንገስ እንለዋለን። አቤት ለዘለ ዓለም እርሱ ሃያል ነው አሜን። እርሱ ሃያል ነው አሜን። ክብር ለኢየሱስ ይሁን። አየን አሸናፊነቱን ኃያል እንደሱ የለም። ይክበር ለዘለ ዓለም ይክበር ለዘለ ዓለም እግዚአብሔር ይመስገን። ጥርን የዘመር ነው የመጀመሪያው የመጽሐፍ ቅዱስ ንባባችን መዝሙር 32 ነው። መዝሙር 32 የዳዊት መዝሙር ማሽል ይላል። መተላለፉ ይቅር የተባለለት ኃጢአቱም የተከደነለት የተባረከ ነው እግዚአብሔር ኃጢአቱን የማይቆጥርበት በመንፈሱም ሽንገላ የሌለበት የተባረከ ነው። ቀኑን ሁሉ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹ። በቀንና በሌሊት እጅህ ከብዳብኝ ነበር፣ እርጥባቴም እርጥበቴም ወደ በጋ ድርቀት ተቀየረ። ሴላ ኃጢአቴን ላንተ አስታወቁሁ። እኔም በደሌን አልደበኩም። መተላለፌን ለእግዚአብሔር እናዘዛለሁ አልኩ። አንተም የኃጢአቴን በደል ይቅር አልክ። ሴላ በዚህም ምክንያት ጻድቅ የሆነ ሁሉ በምትገኝበት ጊዜ ወደ አንተ ይጸልያል። እነሱ በእርግጥ በብዙ የጎርፎዎች ወደ እሱ ቀርበው አይመጡም። አንተ መሸሸጊያዬ መሸሸጊያዬ ቦታዬ ነህ። አንተም ከችግር ትጠብቀኛለህ፣ በደህንነት ዝማሬም ትከበኛለህ። ሴላ እኔ በምሄድ በምትሄድበት መንገድ አዛሃለሁ፣ አስተምርህ አለሁም እኔም በዓይኔ መራሃለሁ። ማስተዋል እንደሌላቸው በልባብና በልጓም ካልተያዙ በቀር ወደ እናንተ እንደማይቀርቡት እንደ ፈረስ ወይም እንደ በቅሎ አትሆኑ። ለኃጢአተኛው ብዙ ሐዘን አለበት። በእግዚአብሔር የሚታመነው እሱ ግን ምሕረት ይከባዋል። በእግዚአብሔር ደስ ይበላችሁ እናንተ ጻድቃን፣ ሐሴትም አድርጉ በልባችሁ ቅን የሆናችሁ ሁሉ እልል በሉ ይላል። ይሄ ያነበብኩላችሁ የአምላካችን የእግዚአብሔር ቃል ነው። እግዚአብሔርን ስለ ቅዱስ ቃሉ እናመሰግነዋለን። ሁለተኛው መዝሙራችን ቁጥር ሁለት ነው። አምላክ እረኛዬ ነው የሚል ነው። በጣም አስፈላጊ መዝሙር ነው ለሁላችንም። አምላክ እረኛዬ ነው፣ ተነስተን ቆመን እንዘምረዋለን። አምላክ እረኛዬ ነው አምላኬ እረኛዬ ነው አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ክንድህ በርታ በጠላት በር፣ ስራቸው ይፍረስ ይድቀቅ ይሰበር። ሀሌሉያ። ስምህ ይለምልም፣ ዙፋንህ ይጽና፣ ለባሪያህ በጎ ውለሃልና። ሀሌሉያ። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ውዳሴን ካፌ አንተን ከልቤ ከቶ አይጠፋም ብኖር ተርቤ ሀሌሉያ። የቅርብ ወዳጄ የጦር አዝማቼ ብቻ ትለየኝ ልቆይ ተግቼ፣ ሀሌሉያ። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው፣ አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ብቆም ብቀመጥ በሄድ በተኛ አምላክ አንተ ነህ የኔ ጓደኛ፣ ሃሌሉያ። ጽልመት ቢመጣ የመከራጉም አንተን ጠርቼ እኔ አላፈርኩም፣ ሃሌሉያ። አምላክ እረኛዬ ነው፣ አምላኬ እረኛዬ ነው አምላክ እረኛዬ ነው። አምላኬ እረኛዬ ነው። ህመም ሞትህን ስጋዬ ለብሶ ይዋረድ ይለፍ ጽዋህን ቀምሶ፣ ሃሌሉያ የጻድቁ ሞት ነፍሴ ተጠምታ ትትገባት ትፈር ስምህን ጠርታ፣ ሃሌሉያ! አምላክ እረኛዬ ነው አምላኬ እረኛዬ ነው አምላክ እረኛዬ ነው አምላኬ እረኛዬ ነው። እግዚአብሔር ይመስገን። እንደዚህ አይነት መዝሙሮች የማረጋገጥ መዝሙሮች ይባላሉ። እግዚአብሔር ለእኛ ማን እንደሆነ የምናረጋግጥበት መዝሙር ነው። ልክ እንደ መዝሙር 23 ማለት ነው። እግዚአብሔር እረኛዬ ነው የማሳጣኝ የለም የሚለውን በብሉይ ኪዳን እንደተዘመረው ነው። እግዚአብሔር ስለዚህ ዝማሬ ስሙ የተመሰገነ ይሁን። ሁለተኛው የመጽሐፍ ቅዱስ ንባባችን አንደኛ ዮሐንስ ምዕራፍ ሁለት ላይ ነው። የዮሐንስን መልእክት ማንበብ ማጥናት ጀምረናል። ስለዚህ አንደኛ ዮሐንስ ምዕራፍ ሁለት ከቁጥር አንድ እስከ ስድስት ያለውን ነው የማነብላችሁ። እንደዚህ ይላል፣ ልጆቼ ሆይ እናንተ ኃጢአትን እንዳታደርጉ እነዚህን ነገሮች ለእናንተ እጽፋለሁ። ማንም ሰው ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን፣ ጻድቅ ኢየሱስ ክርስቶስ። እሱም የኃጢአታችን ማስተሰሪያ ነው። ለእኛም ብቻ አይደለም ለዓለሙ ሁሉ ኃጢአት ደግሞ እንጂ። የእሱን ትእዛዛት የምንጠብቅ ከሆነ እኛ በዚህ እሱን እንዳወቅ ነው እናውቃለን። እሱን አውቀዋለሁ የሚልና የእሱን ትእዛዛት የማይፈጽም እሱ ውሸታም ነው፣ እውነቱም በሱ ውስጥ የለም። ነገር ግን ማንም የእሱን ቃል ቢጠብቅ በሱ ውስጥ የእግዚአብሔር ፍቅር በእውነት ተፈጽሟል። በዚህም እኛ በእሱ እንዳለን እናውቃለን። በእሱ ውስጥ እኖራለሁ የሚል እሱ እሱ እንደተመላለሰ ራሱም ደግሞ እንደዚሁ ሊመላለስ ይገባዋል። እስከዚህ ድረስ ነው የማነብላችሁ። አሁንም ያነበብኩላችሁ የአምላካችንን የእግዚአብሔርን ሕያው ቃል ነው። እግዚአብሔር አምላካችን ስለ ቅዱስ ቃሉ ንባብ እየተመሰገነ ይሁን። ባለፉት ሳምንታት ያው እግዚአብሔር መልካም ጊዜ እንደሰጠን አስባለሁ። ያው እሁድ እሁድ ከሁለት ሰዓት ተኩል ጀምሮ ለአራት ሩብ ጉዳይ ድረስ እንደዚህ አይነት ፕሮግራም አለን። እግዚአብሔርን እንደ ቃሉ በመንፈስ ቅዱስ ኃይል እና እንደ ጸጋው እናመልከዋለን። ክብር ሁሉ ለእግዚአብሔር ይሁን። ያው ሁልጊዜ እንደምናገረው ለፕሮግራማችን መጸለያችንን ማቋረጥ የለብንም። እንዲሁም ደግሞ ደብረ ብርሃን እስከ አፋር ድንበር ድረስ ላለው የሚሽን አገልግሎት መጸለያችንን አንርሳ። ጥሩ እንቅስቃሴ ነው ያላቸው። እግዚአብሔር አምላካችን ስለዛ እየተመሰገነ ይሁን። አሁን ቀጥሎ በመስጠት የምናመልክበት ጊዜ ነው። ወንድማችን ዴቪድ ወደዚህ መጥቶ በመስጠት እግዚአብሔርን እናመልካለን። አብረን እንጸልይ። እጅግ በጣም የከበርከው የምትወደን የምትጠነቀቅልን አምላካችንና አባታችን እግዚአብሔር አንተ እውነተኛ እረኛችን ስለሆንክ ልክ እንደ ዘመር ነው። አንተ እረኛችን ነህና ንጉሳችን ደግሞ ነህና ካህናችንም ነቢያችንም ነህና ጌታችን ኢየሱስ ክርስቶስ እናመሰግንሃለን። አቤቱ እግዚአብሔር አምላካችን ወይ ስለ ጌታ ስለ ኢየሱስ ክብርና ምስጋና ላንተ ይሁን። በሱ በኩል ወደ አንተ አስደናቂ ህብረትና ወደ አንተ አስደናቂ አምልኮ ውስጥ ስለመጣን ክብርና ምስጋና ላንተ ይሁን። ጌታ ሆይ፣ ጌታችንን ኢየሱስ ክርስቶስን እንድንወደው እንድናከብረውና ሁል ጊዜ በህይወታችን የመጀመሪያ እንድናደርገው ጸጋም፣ ኃይልም፣ የመንፈስ ቅዱስም እርዳታ እንዲሰጠን እየጸለይን አሁን በፊትህ አምልኳችንን እየተቀበልክ ባለህበት በዚህ ሰዓት በመስጠት ደግሞ ስናመልክህ ይህንንም አምልኮ እንድትቀበል በዚህም አምልኮ ስምህ ከፍ ከፍ እንዲል እኛም ደግሞ እንድንባረክ ይህን ጊዜ ላንተ አሳልፈን እንሰጥሃለን። አቤቱ በዚች ቤተ ክርስቲያን ስለምታደርገው ነገር ሁሉ ክብርና ምስጋና ላንተ ይሁን። በመካከላችን መገኘት ተገብቷቸው በልዩ ልዩ ምክንያት እዚህ የሌሉትን ባሉበት ቦታ በቸርነት እንድትጎበኛቸው በጌታ በኢየሱስ ስም እንለምንሃለን። ክብር ሁሉ ላንተ ይሁን። በጌታ በኢየሱስ ስም አሜን። ሶስተኛውንና ወደ ቃሉ የሚወስደንን መዝሙር እንዘምራለን። እሱም ቁጥር አራት ነው። ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ። ቃሉን እንስማ እንሂድ ሲሉኝ ደስ አለኝ። ና ና እንጸልይ እንሂድ ሲሉኝ ደሳለኝ ናና ናናን ዘምር እንሂድ ሲሉኝ ደሳለኝ ደሳለኝ ይባርከኛል አውቃለሁ ያስተምረኛል አምናለሁ ሕይወቴ ለሱ ሰጣለሁ ወደ እግዚአብሔር ቤት እንሂድ ሲሉኝ ደሳለኝ ቃሉን እንስማ እንሂድ ሲሉኝ ደሳለኝ። ናናን ናና እንጸልይ እንሂድ ሲሉኝ ደሳለኝ። ናናን ናና እንዘምር እንሂድ ሲሉኝ ደሳለኝ ደሳለኝ። ቃሉን ሲሰጠኝ በላለሁ። መንፈሱም ቢያፈስ ጠጣለሁ። እንዲለውጠኝ እሻለሁ። ودك زابر بيت ان هيدسلوين دسالين كالون ان نسمع ان هيدسلوين دسالين نانان تسلي نان ان هيدسلوين دسالين نانان زمير ان هيدسلوين دسالين دسالين شاكي من هولوا وردالو ኃጢአቴን እናዘዛለሁ በእውነት ታድሼ ሄዳለሁ። ወደ እግዚአብሔር ቤት እንሂድ ሲሉኝ ደሳለኝ ቃሉን እንስማ እንሂድ ሲሉኝ ደሳለኝ ናና እንጸልይ እንሂድ ሲሉኝ ደሳለኝ ናና እንዘምር እንሂድ ሲሉኝ ደሳለኝ ደሳለኝ። እግዚአብሔር አምላክ የተመሰገነ ይሁን። የዛሬው መልእክቴ ክርስቶስ ጠበቃችን በሚል ከአንደኛ ዮሐንስ ምዕራፍ ሁለት በእርግጥ የማተኩረው ቁጥር አንድና ሁለት ላይ ነው እስከ ቁጥር ስድስት ከሄድኩ በጣም ይረዝማል እና እነዚህ ቁጥር አንድና ሁለት ላይ በጣም አስደናቂ የሆኑ እውነቶች ታጭቀውበታል። እንመለከታቸዋለን በነገራችን ላይ ዮሐንስ በመልእክቱ ምዕራፍ አንድ ውስጥ ብዙ ያተኮረው ያው ጌታ ኢየሱስ ክርስቶስ ሕይወት እንደተገለጠ የተገለጠው ሕይወት ከሰዎች ጋር ህብረት ለማድረግ እንደተገለጠ እና እሱ ለሕይወታችን ሕይወት እንደሰጠ ስሙ ሕይወት እንደሆነ ጌታ ኢየሱስ ክርስቶስ እያብራራ እኛ ዳሰነዋል፣ አይተነዋል፣ ነክተነዋል ህብረት ከሱ ጋር አድርገናል እናንተም ከኛ ጋር ህብረት እንድታደርጉ ነው ይሄንን የምንገልጥላችሁ እያለ ሲናገር ሰምተነው ነበር። ግን ወደ ቁጥር ሰባት ላይ መጥቶ ከላይ ጀምሮ ስለ ህብረቱ ሲናገር ቆይቶ፣ እንዳውም እግዚአብሔር ራሱ ብርሃን ነው ካለ በኋላ ቁጥር ሰባት ላይ ሲመጣ ትዝ ይላችሁ እንደሆነ በኃጢአታችን ብንናዘዝ ከኃጢአታችን ሊያነፃን ጻድቅና የታመነ ነው ብሎ ድንገት ያንን ኢንጀክት አድርጎ ነበር እና ይሄ ምክንያቱ ምንድን ነው ብለን ነበር። ኃጢአት የሚባለው ነገር በጣም አደገኛ ነገር ነው። ኃጢአት ህብረትን ይጎዳል። በመጀመሪያ ከእግዚአብሔር ጋር ያለንን ህብረት ይጎዳል። ሁለተኛ፣ የእርስ በርስ ህብረትን ይጎዳል። የዓለም ሁሉ ችግር ኃጢአት ነው እና ለዚህ ነው ይሄ ኢንጀክት እዛ ጋ የተደረገው የሚለውን አይተን ነበር ግን ኃጢአት የሁላችንም ችግር ነው። የተወሰኑ ሰዎች ችግር ብቻ አይደለም። ከኃጢአት የተነሳ ሰዎች በእውነት ሊታዘንላቸው ይገባል። መፍትሄው አንድና አንድ ነው። መናዘዝና መተው ብቻ ነው። በኃጢአታችን ብንናዘዝ ይቅር ሊለን ደግሞም ከዓመፃ ሁሉ ሊያነፃን የታመነ ነው ብሎ ነው ዮሐንስ የተናገረው እና በሁለተኛው ምዕራፍ ላይ ብዙ ነገሮችን አቅርቧል። በቅደም ተከተል እንሄድባቸዋለን፣ ግን ሲጀምር ካለፈው ኃጢአት ጋር ተያይዞ ነው ነገሩን የቀጠለው እና ይህንን ምዕራፍ ሁለት ቁጥር አንድና ሁለትን በሚገባ መረዳት ለክርስቲያኖች በጣም ጠቃሚ ነው። ዶክትሪን ነው፣ አስተምህሮ ነው። ማወቃችን በጣም ጠቃሚ ነው። ስለዚህ ወደ አንድ፣ ሁለት፣ ሶስት እያልኩ ከመሄዴ በፊት መጀመሪያ የማደርገው ቁጥር አንድና ሁለትን እንደገና ማንበብ ነው። እንደዚህ ይላል፣ ልጆቼ ሆይ እናንተ ኃጢአትን እንዳታደርጉ እናንተ ኃጢአትን እንዳታደርጉ እነዚህ ነገሮች እነዚህን ነገሮች ለእናንተ እጽፋለሁ ተያይዞ ነው። እናንተ ኃጢአት እንዳታደርጉ እነዚህን ነገሮች ለእናንተ እጽፋለሁ። ማንም ሰው ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን። ጠበቃችን ክርስቶስ የሚል ርዕስ ነው የሰጠውት ይህንን የሚያሳይ ነው እና ጻድቅ ኢየሱስ ክርስቶስ ነው እሱ ራሱ ጠበቃችን እሱም ይሄ ጠበቃችን የኃጢአቶቻችን ማስተሰሪያ ነው፣ ለእኛ ብቻ አይደለም ለዓለሙ ሁሉ ኃጢአት ደግሞ እንጂ ብሎ ይናገራል። እነዚህ ሁለት ጥቅሶች በጣም ወሳኝ ጥቅሶች ናቸው በክርስትና እምነት መረዳት ውስጥ። ስለዚህ የመጀመሪያውን ነጥቤን አንደኛ ነጥቤ ልጆች ብሎ ለጠራቸው ሐዋርያው የሰጠውን ጥብቅ ትዕዛዝ ነው ጥብቅ ትዕዛዝ ነው እዚህ ላይ ልጆች ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ብሎ ነው ዮሐንስ የተናገረው። አንዳንድ ነገሮችን ማሰብ ጥሩ ነው። ከዮሐንስ ንግግር ገና መልእክት ውስጥ እየገባን ስለሆነ ልጆች፣ ወንድሞች፣ አባቶች፣ ወንድሞች፣ አባቶች፣ ልጆች በተደጋጋሚ የተጻፉ ቃሎችን በተደጋጋሚ እናያቸዋለን እና የዮሐንስ አማኞችን የጠራበትን አጠራር ጥቂት ማሰብ ጥሮ ነው ማንኛውም ፓስተር ማንኛውም አገልጋይ የዚህ አይነት አመለካከት ሊኖረው ይገባል። በምእመኑና በሱ መካከል ያለው ግንኙነት የልጆችና የአባት አይነት ግንኙነት ነው። የጥልቅ ህብረት እና የመቀባበል ንግግር ነው። አማኞች አገልጋያቸውን ይቀበላሉ። አገልጋዮች ደግሞ አማኞችን እንደ ወንድም፣ እንደ እህት፣ እንደ አባት እንደ ልጅ ምን ያደርጓቸዋል? ይመሯቸዋል፣ ያስተምሯቸዋል፣ ይገስጿቸዋል ትክክል ያልሆነ ነገር ሲያዩ ኖ ይሄ ትክክል አይደለም ይሏቸዋል ማለት ነው። አሁን እዚህ ጋ ዮሐንስ ይህንን ነገር ነው የሚያሳየ ልጆቼ ብሎ ልጆቼ ሆይ ብሎ እናንተ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ኃጢአት ማድረግ አይገባም የሚለው መልእክት ነው የሚያሳየው። እናንተ ኃጢአት እንዳታደርጉ ነው ይህን እምጽፍላችሁ ይህንን ነገር ስንመለከት ኃጢአትን እንደገና ማንሳትና ማሰብ ጥሩ ነው። ተመልከቱ ባለፈው ሳምንት የዛሬ 15 ቀን ወይም ኢትዮጵያ ከመሄዴ በፊት ያየነው ነገር እዚህ የምዕራፍ አንድ ሶስት ነገሮችን ነበር ያየኑ እና ሶስተኛው ጋር ስንመጣ ዮሐንስ ምንድን ነው ያለው ቁጥር 8 እስከ 10 ላይ ሰዎች የኃጢአትን በተመለከተ የተለያየ አመለካከት አላቸው። የእኛ አመለካከት ኃጢአትን በተመለከተ እንደ እግዚአብሔር ቃል መሆን አለበት። ሰዎች ምን ይላሉ ኃጢአትን በተመለከተ? ኃጢአት የለብንም ይላሉ ቁጥር ስምንት ላይ አንደኛ ዮሐንስ ምዕራፍ አንድ ቁጥር ስምንት ቁጥር አስር ላይ ደግሞ መጥቶ ኃጢአት አላደረግንም ይላሉ። ሁለቱም የትክክል አመለካከቶች አይደሉም። ኃጢአት የለብንም የሚሉት አለና ቁጥር ስምንት ላይ ምን ያደርጋሉ ራሳቸውን ያስታሉ፣ አለ አንደኛ። ሁለተኛ ደግሞ እውነት በውስጣቸው የለም። ኃጢአት የለብንም የሚሉ ሰዎች ሁለት ነገር የግድ በህይወታቸው መኖር አለበት። ራሳቸውን እያሳቱ ነው። ሁለተኛ ደግሞ እውነት የሚባል ነገር ውስጣቸው የለም፣ እውነቱን እየካዱ ነው ማለት ነው። ሁለተኛ ቁጥር አስር ላይ መጥቶ ምንድን ነው ያለው? ኃጢአት አላደረግንም ብንል፣ ራሱንም ጨምሮ ነው ዮሐንስ የሚናገረው። ኃጢአት አላደረግንም ብንል ይሄም ትክክል አይደለም። ኃጢአት አላደረግንም ብንል። ምክንያቱም መጽሐፍ ቅዱስ በሙሉ ጥቅስ እያነበብኩ ነግሪያቸዋለሁ መጽሐፍ ቅዱስ በሙሉ ሰው ኃጢአተኛ ነው ይላል። በተለይ ሮሜ ሶስትን ብትመለከቱ አንድም ጻድቅ የለም፣ አንድም እንኳ የለም ብሎ ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል፣ በአፋቸው አፋቸው እንደተከፈተ መቃብር ነው ጉሮሯቸው እንደዛ ብሎ ይናገር እና ሰዎች ኃጢአተኞች በመሆናቸው ምንም ይበሉ ምን ማመካኛ የሚባል ነገር የላቸውም ኃጢአተኞች ናቸው። ስለዚህ እዚህ ጋር አሁን ምዕራፍ ሁለትን ስትመለከቱ ምዕራፍ አንድ ቁጥር ስምንት ዘጠኝና አስር በተለይ ስምንትና አስር ላይ ያለውን ምዕራፍ አንድ ቁጥር ዘጠኝ ላይ ስለ ንስሐ ነው የሚናገረው ኃጢአትን ካሳየ በኋላ እውነተኛው አመለካከት ኃጢአትን እርግጡን ፍርጥ አድርጎ ተናግሮ እግዚአብሔር ይቅር በለይ ማለት ነው። ይሄ ንስሐ የሚባለው ነገር ኦሞሎጎስ ነው የሚባለው ራሱን ነገሩን መናገር ማለት ነው ብዬ ተናግሬ ነበር። ውሸታም እኔ ውሸታም ነኝ ማለት አለበት። ሌባ እኔ ሌባ ነኝ ማለት አለበት። አመንዝራ እኔ አመንዝራ ነኝ ማለት አለበት። አለቀ። ከዛ ውጪ ምንም ነገር ማመካኛ መስጠት አይቻልም። ያንን የሚያደርጉ ሰዎች ከእግዚአብሔር ምረትና ቸርነትን ያደርጋሉ። ያንን ነው እንግዲህ ይዞ ተከትሎ ምዕራፍ አንድ ላይ ሲመጣ ልጆች ሆይ ኃጢአት እንዳታደርጉ ይህን እጽፍላችኋለሁ። ኃጢአት ማድረግ ተገቢ አይደለም። ኃጢአት ማድረግ ኃጢአት ሁለት ነገሮችን ይጎዳል። ቅድም እንዳልኩት ከእግዚአብሔር ጋር ህብረታችንን ይቆርጠዋል። እግዚአብሔርን አባቴ ብሎ መጥራት ኃጢአት የሚያደርጉ ሰዎች አይችሉም። እውነተኛ የጸሎት ህይወትም አይኖራቸውም ኃጢአተኛ ሰዎች። ሁለተኛ ከሌሎች ጋራ ያለን ህብረት በቀጥታም በተዘዋዋሪም ይጎዳዋል ኃጢአት። ስለዚህ እኔ እዚህ ላይ አንዳንድ ነጥቦችን ጽፌያለሁኝ። ኃጢአት ማድረግ የክርስትና ህይወትን ያደርቀዋል። ህይወታችን ድርቅ ነው የሚለው ኃጢአት የምናደርግ ከሆነ እና በክርስትና ህይወታችን ደካማዎች እንድንሆን ያደርገናል። በእርግጥ እኔ ሌላም ቦታ ደጋግሜ ተናግሬያለሁ። ኃጢአት ከሰይጣን የበለጠ ክፉ ነገር ነው። ሰዎች ሰይጣንን ነው ክፉ የሚያደርጉት ከሰይጣን የበለጠ ኢሚዲየትሊ ኃጢአት ማሰብ ስንጀምር አይምሯችንን፣ ነፍሳችንን፣ ኢቭን የሰውነታችንን አካሎች እንኳን የመቆጣጠር ኃይል አለው ኃጢአት። ይህንን አንዳንዶቻችሁ በህይወታችሁ አይታችኋል ብዬ አስባለሁ። መንፈሳዊ ህይወትን ያቀጭጫል ኃጢአት ማድረግ ከእግዚአብሔር ይለያል። ምናልባት ሰዎች ኃጢአት እያደረጉ እናገለግላለን ሊሉ ይችላሉ። ባዶ ስሜታቸውን ይዘው እንዲቆሙ ነው የሚያደርጋቸው እውነተኛ አገልግሎት እንዲሰጡ አያደርግም። ስለዚህ ይህ ትእዛዝ ኃጢአትን እንዳታደርጉ እጽፍላቸዋለሁ የሚለው ጥብቅ ትእዛዝ ነው። ኃጢአት ጎጂ ነው። ኃጢአት አደገኛ ነው። ኃጢአት ከሰይጣን የበለጠ ነፍስንና መንፈስን ኢቭን ሥጋንም እንኳን የሚቆጣጠር ሆርሞኖቻችንን እንኳን የሚቆጣጠር ኃይል ነው እና እኔ ደግሜ አሁንም ልበል ከሰይጣን የከፋ እጅግ በጣም ኃይለኛ መጽሐፍ ቅዱስ ስብዕና ተሰጥቶት የሚሰራ ነገር ነው። ኃጢአት ኃጢአትን ሰዎች ካልፈሩ እግዚአብሔርን መፍራት አይችሉም። እና ሁለተኛው ነጥቤ ታዲያ ከዚህ ጋር የተያዘው የዮሐንስ መልእክት እዚህ ቁጥር አንድ ላይ ምዕራፍ ሁለት ቁጥር አንድ ላይ ሁለት ነገሮች ነው የተጻፉት ልጆች ሆይ እናንተ ኃጢአትን እንዳታደርጉ እነዚህን ነገሮች ለእናንተ ጽፋለሁ ብለው የሚጻፈውት ነገሮች በሙሉ መልእክቱ በሙሉ የተጻፈው መልእክት በሙሉ ኃጢአትን እንዳታደርጉ ነው። ይሄ የተጻፈው ጽሁፍ በእርግጥ ይህንም በተመለከተ ጥቂት ነገር ስለ እግዚአብሔር ቃል ማሰብ ይቻላል። የእግዚአብሔር ቃል በመልእክትነት በነቢያት እና በሐዋርያቱ መጥቷል። ግን እያንዳንዷ ቃል ተጽፋ ነው የተቀመጠችው። መጽሐፍ ቅዱስ ተጽፎ ባይቀመጥ ሰዎች ለተለያየ የሐሰት ትምህርት የእግዚአብሔርን ቃል ያጋልጡት ነበር። ስለዚህ ዞሮ ዞሮ ወደ ቃሉ የምንመለስ ከሆነ ወደ ተጻፈው ቃሉ ሁሉ ነገር በጣም ግልጽ እና የጠራ ሆኖ እናገኘዋለን። ምንም አይነት የዶክትሪን ስህተት የለበትም። መጽሐፍ ቅዱስ የሀሳብ፣ የጽንሰ ሀሳብ ያስተምህሮ ስህተት የለበትም። ንጹህ ነው። ቅዱስ ነው። እንከኔ የሌለበት ቃል ነው። ስለዚህ መጽሐፍ ቅዱስ በጽሑፍ የተላለፈልን መልእክት ነው እና ለዚህ ነው ዮሐንስ ኃጢአትን እንዳታደርጉ ይህንን መልእክት ለእናንተ እጽፋለሁ በጽሁፍ ነው የማስተላልፈው የዮሐንስ መልእክት ነው ከመንፈስ ቅዱስ ተቀብሎ እየተላለፈ ያለው ስለዚህ ሰዎች ሊቀይሩት ሊደበላልቁበት ሊቆርጡት ሊቆራርጡት አይችልም በጽሁፍ የተቀመጠ ነው እግዚአብሔር ይመስገን ስለዚህ ይህንን ይናገርና ሁለተኛ ክፍሉ ጋር ስትመጡ ማንም ሰው ከእናንተ ኃጢአት ቢያደርግ በአብ ዘንድ ጠበቃ አለን፣ ጻድቅ ኢየሱስ ክርስቶስ ብሎ ነው ያስቀመጠው። ክርስቲያኖች ልናስተውለው የሚገባ ነገር አለ። የሚገባው ነገር ምንድን ነው? ማንም ሰው ኃጢአትን ቢያደርግ ማለት ይሄ በይሁንታዊ የተጻፈ ነው። ቢያደርግ ግራ መሩ ቢያደርግ ሊያደርግ አይገባውም ግን ቢያደርግ አይነት ሀሳብ ነው። ቢያደርግ ኃጢአትን ቢያደርግ ማንም ሰው ውስጡ ችሎታ አለው፣ ኃጢአት የማድረግ ችሎታ። ክርስቲያኖች ኃጢአት የማድረግ ችሎታ የሌለን ሰዎች ሆነን አይደለም። የተደረግ ነው። ኃጢአት ውስጣችን አለ። እኛ የዳን ኃጢአተኞች ነን። መጽሐፍ ቅዱስ በጣም በግልጽ ነው የሚናገረው። አሮጌው አዳም፣ አሮጌው ሰው የሚለው ነገር ነው ውስጣችን ያለው እና ይሄ ድንገትም ይሁን ታስቦበት ኃጢአት እንድንፈጽም የሚያደርግ ኃይል ውስጣችን አለ ከዚህ በፊት አሁንም ብየዋለው ብዬ ነው የማስበው ፒውሪታንሶች ምን ይሉ ነበረ በውስጣችን እኛ ዶሚኒየን ፓወር አለብን ይላሉ ዶሚኒየን ፓወር ኃጢአት ዶሚኒየን ፓወር ነው እኛን ረግጦ የሚገዛ በባርነት ስር የሚያስቀምጥ ኃይል ነው ይሄ ኃጢአት የሚባለው ነገር እና ሁል ጊዜ እንድናሸንፈው የመንፈስ ቅዱስ ጸጋና የመንፈስ ቅዱስ እርዳታ ያስፈልገናል። ያለ ጌታ መንፈስ ቅዱስ እርዳታና ጸጋ ኃጢአትን ማሸነፍ ማንም ሰው በራሱ አይችልም። ስለዚህ ያ የኃጢአት ኃይል ውስጣችን ኃጢአት ወደ ማድረግ ቢገፋንና ቢወስደን ቢወስደን ብንሰራ ነው አሁን የሚለው ቅጣት ይጠብቀናል። ኃጢአት ያደረገ ሰው መቀጣት አለበት። መጽሐፍ ቅዱስ ላይ እግዚአብሔር ጻድቅ ነው፣ ቅዱስ ነው፣ ኃጢአተኛውንና ኃጢአትን የሚቀጣ ነው። እግዚአብሔር ግን እዚህ ጋር ዮሐንስ የሚነግረን ነገር ኃጢአት ማንም ሰው ከናንተ ቢያደርግ ከቅጣቱ በፊት አንድ የሆነ መካከል የሚገባ ጠበቃ አለ ብሎ ነው የሚናገረው። እና ኃጢአት ከእናንተ ማንም ቢያደርግ በአብ ዘንድ ጠበቃ አለን። ኃጢአት እንዳታደርጉ የሚለው ትእዛዝ ቢጣስና በድንገት በማወቅም ወይም ባለማወቅም ኃጢአት ብናደርግ በእግዚአብሔር ፊት ጠበቃ ሆኖ የሚቆምልን ጠበቃ አለን። እግዚአብሔር ይመስገን። በእግዚአብሔር ፊት ነው ጠበቃው የሚቆመው፣ በእግዚአብሔር ፊት ነው ጠበቃ የሚኖረን። በእግዚአብሔር ፊት የሚቆመው ጠበቃ በጣም አስደናቂ ነው። ጻድቅ ክርስቶስ ነው ተብሎ ተነግሮለታል። ወደዛ እመጣለሁ። ግን በእግዚአብሔር ፊት የሚቆመው ጠበቃ አብ ፊት ስለሚቆም ጠበቃውም እኛም ማወቅ ያለብን በሱ ፊት ድብቅ ነገር የሌለ መሆኑን ነው። እግዚአብሔር ሁሉን ያውቃል። በሱ ፊት እንግዳ የሚባል ነገር የለም። ሁሉ ነገር ግልጥና ግልጥልጥ ነው በእግዚአብሔር ፊት። ስለዚህ ጠበቃውም እኛም ልናስብ የሚገባን ነገር እዚህ ጋ መደባበቅ ይኖራል። በኔና በእግዚአብሔር ፊት የሚባል ነገር ከአይምሯችንና ከሕሊናችን መጥፋት አለበት። ኃጢአት ማንም ሰው ቢያደርግ ሁሉም በሚያቀው በአብ ዘንድ የሚቆምልን ጠበቃ አለን። ስለዚህ የስብከቴ ዋናው ርዕስ ጠበቃችን ክርስቶስ ነው። ግን ሶስተኛው ነጥቤ ላይ ስመጣ የጠበቃና ጥብቅናን አጠቃላይ ትርጉም እንድንመለከት ፈልጋለሁ። ጠበቃ የሚለው ቃል በጣም አስደናቂ ቃል ነው። መጽሐፍ ቅዱስ ውስጥ ጳራቅሊጦስ ከሚለው የግሪክ ቃል የመጣ ነው። ጳራቅሊጦስ ከሚለው የግሪክ ቃል የመጣ ስለሆነ ቃሉ በተነገረበት ቦታ ሁሉ በአብዛኛው በዘጠና በመቶ የሚሆነው ከጌታ ከመንፈስ ቅዱስ ስራ ጋር የተያያዘ ነው። ጌታ መንፈስ ቅዱስ የእኛ ጳራቅሊጦስ ነው። ጌታ ኢየሱስ ክርስቶስ ዮሐንስ ምዕራፍ 14፣ ዮሐንስ ምዕራፍ 15፣ ዮሐንስ ምዕራፍ 16 ስለ መንፈስ ቅዱስ ማወቅ የሚፈልጉ ሰዎች የመንፈስ ቅዱስን ዶክትሪን አስቀምጦልናል። የእኛ መንፈስ ቅዱስ የእኛ ጳራቅሊጦስ ነው እና ከእኛ ጋራ የሚሆን አብሮን የሚቆም የሚያጽናና፣ የሚደግፍ፣ የሚረዳ የሚለውን ሐሳብ የያዘ ነው ጳራቅሊጦስ የሚለው ቃል እና ዮሐንስ 14 እንዳልኩት እዚህ ቁጥር 16 ቁጥር 26 ላይ ዮሐንስ 15 ዮሐንስ 16 ላይ በግልጥ በግልጥ ስለ መንፈስ ቅዱስ ተጽፎ ይገኛል። ግን እዚህ ጋር ዮሐንስ መልእክት ላይ ያለው ጠበቃ የሚለው ዘሴም ጰራቅሊጦስ የሚለው ቃል ነው። ግን ምን ማለት ነው? ልክ እኛ ፍርድ ቤት ተከሰን ጠበቃ እንደምንቆመው በእኛ እኛን ወክለው እንደሚናገሩ ልክ እኛን ወክሎ ፍርድ ቤት የሚቆምልን አይነት ሆኖ ነው ጌታ ኢየሱስ ክርስቶስ የቀረበው። ይሄ ጠበቃችን ክርስቶስ ጌታ ኢየሱስን በተመለከተ ጠበቃ የሚለው ቃል የተሰጠው በፍርድ ቤት የሚደረገውን አይነት የጠበቃ ስራ ማሳየት ነው። የሆነ የሆነ ቦታ ትልቅ ጠቅላይ ፍርድ ቤት ተቋቁሞ እኛ እግዚአብሔር ዙፋኑ ላይ እኛና ጌታ ኢየሱስ ክርስቶስ እንደሆነ አይነት ፊዚካሊ አይደለም፣ ግን በመንፈስ እና በእግዚአብሔር እውነታ ጌታችን ኢየሱስ ክርስቶስ በእግዚአብሔር ፊት እኛን ወክሎ ስለ እኛ ጠበቃ ሆኖ ይቆማል እና ይሄ ጌታ ኢየሱስ ክርስቶስ ለእኛ የሚያደርገውን ነገር ነው። እግዚአብሔር ፊት ይሄ ክፍል የሚያሳየው በእግዚአብሔር ፊት ቀርቦ እኛ ከአንድ ጠበቃ ከምንጠብቀው በላይ እንደሚያደርግልን የሚያሳይ ነው። ግን ይህንን ጠበቃ ጥብቅና የሚለውን አጠቃላይ ትርጉም ለማየት ስመጣ ስለ ምድራዊ ጠበቃ ጥቂት ነገሮችን መናገር እፈልጋለሁ። አሁን እናንተ በወንጀል ተከሳችሁ ወይም ደግሞ በነፍስ መግደል ወይም ደግሞ በሌላ ወንጀል ተከሳችሁ ፍርድ ቤት ብትቀርቡ በፖሊስ ተይዛችሁ መንግሥት ጠበቃ እንድትቀጥሩ ይነግራችኋል። ድሆች ከሆናችሁ መንግስት ራሱ ጠበቃ ሊያቆምላችሁ ይችላል እዚህ ጠበቃ መንግስት አቁሞላቸው መንግስት ባቆመላቸው ጠበቃ የሚከራከሩ ሰዎች አይቻለሁ አንዳንድ ጊዜ ፍርድ ቤትም ሄጄ ስተረጉም ይህንን ሂደቱን አይቻለሁ እና በጣም የሚገርሙ ናቸው ጠበቆች እና ጠበቆች ሁለት ነገር ያደርጋሉ በጥብቅና ስራቸው አንደኛ የተከሰሰው ወንጀለኛ ወንጀሉን በተቻለ መጠን ወንጀሉን አልፈጸመም ብለው ለፍርድ ቤት ለማስረዳትና ሰውየውን ነፃ ለማድረግ ይሞክራሉ። የመጀመሪያ ስራቸው ይሄ ነው። ወንጀሉ አልተፈጸመም፣ ነፍሰ ገዳይ አይ፣ አልገደለም፣ አልገደለም፣ በፍጹም ምስክር የለም፣ አልገደለም ብለው ድርቅ ብለው ይከራከራሉ፣ ህግ ጠቅሰው። ሌላውንም ወንጀል እንደዚሁ ያደርጋሉ እና ይሄ የመጀመሪያው ስራቸው ነው። ሁለተኛው ስራቸው ደግሞ ማስረጃዎች በጣም ዳብረው ዳብረው ሰውየው ወንጀለኛ ነው ወደሚል ደረጃ ላይ ፍርድ ቤቱ ሊደርስ ከሆነ እጥፍ ብለው ይህንን ያደረገው መብቱ እኮ ነው መብቱ ሊገለው ስለመጣ ነው የገደለው ብለው ይከራከራሉ። አልሞት ባይተጋዳይ ነው ይላሉ። ይሄ አላዋጣ ሲላቸው ደግሞ ምን ይላሉ? አይ የሆነ የሜንታል ችግር አለበት ሜንታል፣ እኮ ጤነኛ አይደለም ሐኪም ቤት ማስመርመር አለብን ብለው ብቻ ይሁት በጾታ የሚሆን በእድሜ በትምህርት ደረጃ ወይም በህመም ሰውየውን ለማዳን የማያደርጉት ነገር የለም። ያው ሰውየው ወንጀለኛ መሆኑ በፍርድ ቤት ከተረጋገጠ እየተረጋገጠ እንደሆነ ካወቁ ፍርዱ የሚቀልበትን ነገር ለማድረግ ይሞክራሉ። ይህ ሰዋዊ ጠብቅና ነው። ተመልከቱ፣ በሁሉም መልኩ ብትመለከቱ ብዙ ጠበቆች ለወንጀለኛ የሚከራከሩ ጠበቆች ብዙ ጊዜ ክርክራቸውን የሚመሰረቱት በፍርድ ላይ ቢሆንም በህግ አንቀጽ ላይ ቢሆንም ግን ነገሮችን በመካድና በመሸምጠጥ ወይም በመደበቅ ምስክር በማጥፋትም ጭምር ነው። ይሄ ኢትዮጵያ ውስጥ የተለመደ ነው። እዚህም የተለመደ ነው። አሁን ይሄ ነው ጥብቅና። በአጠቃላይ አሁን እኛ ክርስቶስ የሚባል ጠበቃ አለን። የእኛ ክርስቶስ የሚባለው ጠበቃችን እንደ ምድራዊ ጠበቆች ነው ወይ የሚለውን አሁን እንድታውልኝ ነው ይህንን ሁሉ ዝርዝር የሄድኩት እና የጌታ ኢየሱስ ጥብቅናስ የጌታ ጥብቅና ከምድራዊው ጥብቅና በጣም የተለየ ነው በጣም መቶ በመቶ የተለየ ነው ሃ ለሃ ብዬ አስቀምጫለሁ እዚህ ጋር ሃ የኛ ጌታ ኢየሱስ እውነተኛ ጠበቃ ነው ጥፋትን እንደ ጥፋቱ መጀመሪያ ለመከራከር ሲነሳ እኔን ወክሎ ጥፋቱን እንደ ጥፋት ተቀብሎ ነው ሌባ ከሆንኩኝ አዎ ሌባ ነው፣ ሰርቋል ብሎ ነው የሚነሳው። አልሰረቀም፣ የውሸት ክስ ነው ምናምን አይለም? ሰርቋል። አመንዝራም ከሆነ አመንዝሯል። ውሸታም ከሆነ ዋሽቷል። ሕሊናው ይመሰክራል። አንተ እግዚአብሔር ደግሞ ምን ታደርጋለህ፣ ታውቃለህ። ይሄ ግልጽ ነው። ጠበቃው ኃጢአትን ለመደበቅ ኃጢአትን ለመሸፋፈን ማስተባበያ ለመፍጠር የሚጠቅሰው ጥቅስ ሌላ ሌላ ነገር የለም። ውሸታሞች በጣም አሳዛኞች ናቸው። ጌታ ኢየሱስ ክርስቶስ እውነት ነው፣ እሱ ራሱ እውነት ነው። የተደረገው አይካድም። ያደረጉትን ለማድረግ መብት አላቸው አይልም። ወይም ደግሞ የሆነ የሜንታል ዲፌክት ስላለባቸው ነው ይህንን ያደረጉት አይልም። እውነቱን ነው ፍርጥ አድርጎ የሚያቀርበው። አዎ ተከሳሽ ከሌ እግዚአብሔር ሆይ እነዚህ የተዘረዘሩትን ነገሮች በሙሉ አድርጓል ነው ብሎ የሚያቀርበው ይሄ ነው የእኛ ጠበቃ። እውነቱን ነው የሚናገረው ላንወደው እንችላለን፣ ግን የእኛ ጠበቃ ይሄ ነው። እየተከተላቸው ነው አሰራሩን ላንፈልገው እንችላለን፣ ግን የእኛ ጠበቃ ይሄ ነው። ስለዚህ እነዚህን ነገሮች አያደርግም። እሱ እንደዚህ አይነት ነገሮች መደበቆች፣ መሸፋፈኖች በእግዚአብሔር ዙፋን ፊት ሊቀርቡ በፍጹም አይችሉ። ሊቀርቡ ቢታሰቡ ውጤታቸው በጣም ጎጂ ነው። ከእግዚአብሔር ፊት ርቆ መጣል ነው። ሁለተኛው ነጥቤ ይሄ የእኛ ጠበቃ ፍጹም ጠበቃ ነው። እንደኛ ጠበቃ በአጽናፈ ዓለም ውስጥ በሰራው አጽናፈ ዓለም ውስጥ በዚህ በዩኒቨርስ ውስጥ ስህተት እንዲደረግ አይፈቅድም። የእኛ ጠበቃ እኛ እንደሚገባን ካልተቀጣን ወንጀሉና ጥፋቱን እንዳልሰራን ከታየ ተገቢውን ቅጣት ካልተቀበልን አጽናፈ ዓለሙ በሙሉ ይበከላል ማለት ነው። ሁሉ ነገር ይበከላል፣ ኮራፕትድ ይሆናል። ስለዚህ ጌታ ኢየሱስ ክርስቶስ ፍጹም ጠበቃ ሆኖ ይሄ ዩኒቨርስ በሙሉ እንዳለ ፍጹምነቱን ይዞ እንዲቀጥል የሚያደርግ ጠበቃ ነው። ሰዎች ሲኦል ቢሄዱ የሚሄዱት የሚገባቸው ስለሆነ ነው። አሁን አሁን ዩኒቨርሳሊስቶች የሚባሉ በዚህ በዓለማችን ላይ እንደ ፍልስፍና በጣም በረቀቀ መንገድ ክርስትና ውስጥ ተሰግስገው የስህተት ትምህርት እያስተማሩ ነው። አንድ ጊዜ ከዚህ በፊት የምታስታውሱ ነግሬያቸዋለሁ። ኢትዮጵያ ውስጥ ሲሄድ እማርፍበት ሆቴል አለ እና አንድ ቀን ጠዋት ከአንድ ሰው ጋር ተገናኘው። እዚህ የሆነ ከተማ ሚስቱ ዘማሪ ናት። እሱ ደግሞ ያው ዩኒቨርሳሊስት ነው። ሰዎች ወደ ሲኦል ኃጢአት የሰሩ ሰዎች አይሄዱም። እናንተ ናችሁ እንዳውም አንዳንድ ጥቅሶችን ያጣመማችሁት ቤተክርስቲያን ናት ሰው ሲኦል ይሄዳል ብላ ጥቅሶችን የለወጠችው የሚል ሰው ነው። እና የተለያዩ ጥቅሶች አነበብኩለት እኔ ይሄ ልክ እንዳይደለ በተለይ ማቴዎስ ምዕራፍ 25 ጌታ ኢየሱስ ክርስቶስ እናንተ የሰይጣን ተከታዮች ለዘላለም ወደ ተዘጋጀላችሁ እሳት ሂዱ ብሎ የተናገረው ይህንን ሰው የለውጠው ነው የጻፉት ሊለኝ ፈለገ። ረተው ረተው አልኩት፣ ረተው ይሄ የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል ነው፣ የሰዎች ሀሳብ አይደለም። እግዚአብሔር ኃጢአተኞች ምህረቱን እንዲቀበሉ እጁን ዘርግቷል። ምህረቱን ያልተቀበሉ የሚገባቸውን ቅጣት ያገኛሉ። ሲኦል ውስጥ እሳት ይንደድ አይንደድ ባናቅም፣ ወይም ደግሞ እንደዚህ ደፍረን ባንናገርም፣ ከእግዚአብሔር ተለይተው ይቀጣሉ ለዘላለም። ስለዚህ መንግስተ ሰማይ የተበከለ ቦታ አይሆንም። ይሄ አጽናፈ ዓለሙ በሙሉ እግዚአብሔር ፍትሃዊ አይደለም ብሎ የሚናገርበት ምክንያት የለውም። እግዚአብሔር ንጹህ ነው፣ ፍጹም ነው። የኛ ጌታ ኢየሱስ ጥብቅናው በምንም ነገር የማትዛነፍ ጥብቅና ናት። ሶስተኛ የኛ ጌታ ኢየሱስ ጥብቅናው የህይወት ዋስትናንም በመስጠት ነው። ይሄ በምድራዊ ጠበቆች የማይደረግ ነው። የዳኑት ሰዎች ጌታ ኢየሱስ ክርስቶስ እሱ ጋር መጥተው ኃጢአታቸው በእሱ ጥብቅና እሱ ጥብቅና የሚያካሄድበትን የራሱን መስዋዕትነት አሳይቶ ይሄው ደሜን አፍስሼላቸዋለሁ ኃጢአታቸው ዋጋ ያስከፍላል፣ ያንን እነሱ መክፈል አይችሉም፣ እኔ በራሴ ከፍዬዋለሁ ብሎ እዛ በእግዚአብሔር ፊት ራሱን በሚያቀርብበት ጊዜ እኛ ደህንነትንና የኃጢአት ይቅርታን እናገኛለን ግን የኃጢአት ይቅርታ ያገኙት ሰዎች ጸባያቸው፣ ባህሪያቸው እና ህይወታቸው፣ አካሄዳቸው በሙሉ እሱን የመሰል እንዲሆን ያደርጋል። ጌታ ኢየሱስ ክርስቶስ ይሄ የዋስትና ስራው ነው። ማንኛውም ጠበቃ በምድር ላይ የዋስትና ስራ አይሰራም። ማንም ጠበቃ ማንም ጠበቃ በዓለም ታሪክ ውስጥ ዋስ ሆኖ ለሰዎች ሲቆም አታዩም። ጠበቃ ጠበቃ ነው፣ ይከራከራል። ጌታ ኢየሱስ ግን ዋስትናም ጭምር ይሰጣል። ለእግዚአብሔር እኔ ደሜን አፍስሼ ይሄውና ዋጋ ከፍየለታለሁ ካሁን በኋላ ደግሞ እኔን መስሎ አንተን እየታዘዘ እንዲኖር እኔ ዋስ ሆንለታለሁ ብሎ ጭምር ነው እኛን ያስወጣን። ስለዚህ ጸባያችን፣ ባህራችን፣ ለእውነቱ መታዘዛችን፣ እንደገና እንዳናምጽ የሚያደርግ ልዩ ልዩ ፓኬጆች ለእኔና ለእናንተ በመንፈስ ቅዱስ አማካኝነት እንዲሰጡ አድርጓል። ለዚህ ነው እኔ እንድሄድ ይሻላችኋል። እኔ ብሄድ አጽናኙም ወደ እናንተ ምን አደርጋለሁ እልካለሁ። እሱ መጥቶ ወደ እውነት ሁሉ ይመራችኋል። ደግሞም እማታቁትን የማትችሉትን በጸሎት ህይወት እንኳን እንዴት እንደሚገባን መጸለይ እንደሚገባን በማናቅበት ጊዜ የሚጸልይ ፍጹም ረዳት እና ኃይል የመንፈስ ቅዱስ ኃይል ሰጥቶ ዋስትና ሰጥቶ ነው ወደ ደህንነት ያመጣን። ይህንን ለመረዳት ምናልባት አንድ ጥቅስ ማንበብ ያስፈልጋል። ይሄ እዚህ ጋር ጠቅሼ ዋለው መሰለኝ። ዕብራውያን 7 ቁጥር 22 ዕብራውያን 7 ቁጥር 22 ላይ ጌታ ኢየሱስ የክህነት አገልግሎቱን በተመለከተ ሲነገርለት ምን ተብሎ ተነግሯል? በዕብራውያን 7 በጣም አስደናቂ ክፍል ነው። ስለዚህ ቁጥር 21 ላይ እነዚያ ያለ መሐላ ካህናቶች ተደርገው ነበር። ይህ ግን አንተ እንደ መልከ ጼዴቅ ስርዓት ለዘላለም ካህንህ ብሎ ለሱ በተናገረው በሱ ከመሐላ ጋር ነው ብሎ ጌታ ምሏልና አይጸጸትም ብሎ ከዚህ የተነሳ በላቀ ሁኔታ ኢየሱስ የተሻለ ኪዳን ምን ሆኗል? ዋስ ሆኗል፣ ወይም ዋስ ተደርጓል ብሎ ይናገራል። በጣም ብዙ ያልተነገረለት ቃል ነው ይሄ። ጌታ ኢየሱስ ለእኛ ዋስ ሆኗል የሚል ብዙ ሰባኪዎች ሰብከው ታያቁ፣ ግን የጌታችን ኢየሱስ ክርስቶስ የእኛ ዋስ ተደርጓል፣ ዋስ ሆኖናል፣ የነፍሳችን ዋስ፣ የህይወታችን ዋስ፣ ነፃ የመውጣታችን ዋስትና ጋራንቲ ጌታችን ኢየሱስ ክርስቶስ እንደሆነ የሚያሳይ ነው። ታዲያ ይህ የዮሐንስ መልእክት ጸሐፊ ሐዋርያው ዮሐንስ እሱ እንደዚህ ነው ብሎ ጠበቃችን፣ በአብ ዘንድ ያለንን ጠበቃ ለማብራራቱ ለኔና ለእንደኔ አይነት ሰዎች ትቶት ማብራራቱን ማለት ነው። እሱ በአብ ዘንድ ጠበቃ አለን ብሎ ደመደመና ግን እሱ ማን ነው የሚለውን ሲያሳይ እኔ የተናገርኩትን ሁሉ የጠቃቀሰ ግን ያው ያለ ዝርዝር ያስቀመጠ እውነት ታያላችሁ። ጻድቅ የሆነው ክርስቶስ ነው። በራሱ ፍጹም የሆነ ስህተት፣ እንከን የሌለበት በውሸትና በእንከን ጎን የማይቆም ከውሸት ጋር የማይቆም ሁልጊዜ ጊዜ ንጹሕ እውነት ላይ የሚቆም ሌሎች ሰዎች ጻድቅ የሚሆኑበትን ማንኛውንም ነገር ማቅረብ የሚችል ከፓስተሮች ከነቢያት ከማንም ከማንም የተለየ። እኛ ሰዎች ጻድቅ የሚሆኑበትን ማንኛውንም ነገር ለሰዎች እንካችሁ ብለን ውስጣቸው ማስቀመጥ አንችል። ጌታ ኢየሱስ ክርስቶስ ግን ይሄ ችሎታ አለው። ስለዚህ በእሱ በኩል በእሱ ምሕረት ላይ ታምነን ለምንቀርበው ነገር ሁሉ በነገር ሁሉ የሚምር እና የሚራራ ሊቀ ካህን ጠበቃ አማላጅ ነው። ጌታችን ኢየሱስ ክርስቶስ ከሰዎች ጥብቅና የተለየ ጥብቅና ያለው ነው። የሚቀጥለው ነጥቤ ፈጠን ፈጠን ብዬ እጨርሳለሁ። ይሄ ጠበቃችን ማስተሰሪያችንም ነው። አሁን ቁጥር ሁለት ላይ ስትመጡ ዮሐንስ እንደዚህ ነው የሚለው፣ እሱም የኃጢአቶቻችን ብዙ ቁጥር ነው ኃጢአቶቻችን ማስተሰሪያ ነው። አንድ ነጠላ ነው። ማስተሰሪያ የእሱ ስራ ብቻ ስለሆነ ለእኛም ብቻ አይደለም ለዓለሙ ሁሉ ሀጢያት ደግሞ እንጂ ብሎ ያስቀምጠዋል። ይሄ ቁጥር ሁለት በጣም አስደናቂ አስተምህሮ ያለው ነው። ጌታችን ኢየሱስ ክርስቶስ የኃጢአቶቻችን ብዙ ናቸው። ኃጢአቶቻችን ማስተሰሪያ ነው። ይሄ ማስተሰሪያ የሚለው ቃል ፕሮፒሺዬሽን የሚል ቃል ነው እና በዚህ እዚህ ጋር ባለው መንገድ የቀረበው አንደኛ ዮሐንስ እዚሁ ዮሐንስ መልእክት ምዕራፍ አራት ቁጥር አስር ላይ ብቻ ነው። ከዚህ ውጭ ሌሎች ቦታዎች በተያያዘ መንገድ ተጠቅሷል ሮሜ ምዕራፍ 3 ቁጥር 25፣ ዕብራውያን 9 አምስት ላይ ከማስተሰሪያ ጋራ በተለየ በተያያዘ መልኩ ቀርቧል። ግን ዞሮ ዞሮ ማስተሰሪያ ነው የሚለው ማስተሰሪያ የሚለው ቃል ምንድን ነው የሚለው ማስታረቂያ፣ ቁጣን ማብረጃ፣ ቁጣ እንዳይኖር፣ ቁጣ እንዳይገለጥ፣ ቁጣን መከለያ ማለት ነው። ይሄ ማስተሰሪያ የሚለው ቃል በኃጢአታችን በበደላችን እግዚአብሔር ቁጣ ተቆጥቷል። ያ ቁጣ የእግዚአብሔር ቁጣ በእኛ ላይ ቢገለጥ እኛ ከፊቱ ነው የምንጠፋው። ስለዚህ ያ ቁጣ በእኛ ላይ እንዳይገለጥ የእግዚአብሔርን ቁጣ የሚያበርድ ልክ የጋለ ብረት ላይ ወስዳችሁ ውሃ ፈሰስ ብታደርጉ ቸስ እንደሚለው ልክ ዝም ብሎ ዝም ብሎ ማገናዘቢያ ነው። ከዛ የበለጠ ነው የእግዚአብሔር ቁጣ። ያንን የእግዚአብሔርን ቁጣ የሚያበርድ ማብረጃ ነው የጌታ ኢየሱስ ክርስቶስ ማስተሰሪያነት። የእግዚአብሔር ቁጣ በእኛ ላይ እንዳይፈጸም እሱ መወሰዱን በሱ በኩል መወሰዱን የሚያሳይ ቃል ነው። ስለዚህ እሱ ይሄ ጻድቅ የሆነው ክርስቶስ ብሎ እሱ ብሎ በተውላጠ ስም በሶስተኛ መደብ እሱ፣ ስለሱ ነው እያወራ ያለው እና እሱ የኃጢአታችን ምንድን ነው ማስተሰሪያ ነው። ኃጢአታችን ከኛ ላይ እንዲነሳ በኃጢአታችን ምክንያት እግዚአብሔር ቁጣውን በእኛ ላይ እንዳያፈስ እኛ ከፊቱ እንዳንጠፋ ሲኦል እንዳንጣል፣ ለዘላለም እዛ ውስጥ እንዳንቆይ የሚያደርግ ስራ መስራቱን የሚያሳይ ነው። ቁጣው ፍርዱ በራሱ ላይ መወሰዱን የሚያሳይ ነው። እግዚአብሔር በእኛ ላይ ፈቃዱን በመጣሳችን ተቆጥቷል። እግዚአብሔር በእኛ ላይ አመፃ በማድረጋችን ኃጢአት አንዲት ውሸት እንኳን በመዋሸታችን እግዚአብሔር ደስተኛ አይደለም፣ ይቆጣል። ኃጢአት ቁጣ የሚያስከትል ነገር ነው። ስለዚህ የሰማዩና የምድሩ ፈጣሪ ባደረግነው ነገር እንዳላደረግን ቆጥሮ ዝም ሊለን እንደማይችል የሚያሳይ ነው። ይህንን መዝሙር እዚህ ስናዘጋጅ አመልካለሁ የሚለውን የዚህ አመልካለሁ የሚለውን መዝሙር የደረሰውን ሰው ዌል፣ ቁጥር ሶስት ላይ ስህተት ነው ያስቀመጠው። ስህተት ነው ማለት አስፈላጊ። ጥፋቴን ሁሉ በፍቅር እያየ ያሳልፈኛል ልጄ እያለ ነበር ብሎ የዘመረው መጀመሪያ፣ እኛ አረመነዋል። እንደዚህ የሚባል ክርስትና የለም። እንደዚህ የሚባል የመጽሐፍ ቅዱስ እውነት የለም። ኃጢአቴን ያሳልፈዋል ዝም ብሎ በቃ፣ ምንም አይደለም፣ ምንም አይደለም፣ ምንም አይደለም አይልም። እግዚአብሔር ኃጢአትን ይቀጣል። እግዚአብሔር ወይም ኃጢአትን ይቅር ይላል። በማ በኩል በክርስቶስ በኩል ዝም ብሎ አያሳልፍም እግዚአብሔር። ስለዚህ ስህተቶች መታረም አለባቸው እና እግዚአብሔር የሰማይና የምድሩ ፈጣሪ ያደረግነውን ነገር እንዳላደረግነው አይቆጥረንም። እኔ በዚህ ዘመን በጣም ማዝንባቸው ሁኔታዎች አጋጥመውኛል። ሰዎች ሰዎችን እንክታ አድርገው ይበድሉና ይቅርታ አይጠይቁ ወይም ደግሞ ልክ አይደለሁም ብለው አይሉ። ጀስት እንዳልተደረገ ሰድቧችሁ እኮ ነው፣ እንክት አድርገው ሰድቧችሁ፣ ወይም ደግሞ የሆነ በደል ፈጽሞባችሁ ትንሽ ቆይተው በቃ ምንም ነገር እንዳልሆነ አክት ያደርጋል። እንዴት አይነት ስሜት ቢስ መሆን ነው! እግዚአብሔር እንዳልተደረገ እኔ እንዳልተደረገ ልቆጥረው እችላለሁ፣ ሰው ነኝ፣ የበስተጀርባ ነገርን አላውቅም። እግዚአብሔር ግን እንዳልተደረገ የሚቆጥረው ነገር የለም። በእኛ አለመደሰቱ ሁልጊዜ ኃጢአት ከሰራን እርግጥ ነው። ስለዚህ ማስተሰሪያው የሚመጣው እዚህ ጋር ነው። ጌታ ኢየሱስ ክርስቶስ ማንም ከእናንተ ኃጢአትን ቢያደርግ ከአብ ዘንድ የሆነ ምን አለ? ጠበቃ አለ። እሱ ደግሞ ጻድቅ የሆነው ክርስቶስ ነው። እሱ ጠበቃችን፣ ጻድቅ የሆነው ክርስቶስ ነው። የኃጢአታችን ደግሞ ምንድን ነው? ማስተሰሪያ ነው። ታያላችሁ እንዴት ሎጂካሊ እንደተቀመጠ ስለዚህ ማስተሰሪያችን፣ ማስታረቂያችን፣ ቁጣ ያበረደልን፣ ቁጣ በላያችን ላይ እንዳይመጣ በራሱ ላይ የወሰደልን ጌታችን ኢየሱስ ክርስቶስ ነው። የጌታ የኢየሱስ ክርስቶስ መወለድ ሲታሰብ ስጋ መልበሱ ከቅድስት ድንግል ማርያም የሰውን ስጋ ለብሶ መገለጡ በእኛ ላይ የመጣውን ቁጣ እኛ ላይ እንዳይፈጸም መስቀል ላይ ተሰክሎ እኛን ተክቶ መሞቱ ለዚህ ነው ያስፈልገው። በጣም ጥልቅ ፍቅር ነው ማስተሰሪያችን ጌታችን ኢየሱስ ክርስቶስ። በዚህ ስርየት ውስጥ መታወቅ ያለባቸው አንዳንድ ነገሮች አሉ። እነዚህን ጠቀስ ማድረግ እፈልጋለሁ። የተሰራው ስራ ኃጢአታችንን ይክዳል ማለት አይደለም ጌታ ኢየሱስ ክርስቶስ ኃጢአታችንን እያወቀ ነው። ተሰርቷል፣ ዋጋ መከፈል አለበት ብሎ ዋጋ የከፈለው እግዚአብሔር ጌታ ኢየሱስ ክርስቶስን ማስተሰሪያችን አድርጎ ሲሰጠን እግዚአብሔርን ይቀይረዋል ማለት አይደለም። ተመልከቱ። በጣም እዚህ ጋር ሚስጥር አለ። እግዚአብሔር እኛን ይቅር በማለቱ ባህሪውንና አጠቃላይ ጻድቅነቱን እግዚአብሔርነቱን በፍጹም አይቀይረው። ጌታ ኢየሱስ ክርስቶስ መጥቶ መስቀል ላይ መሞቱ እግዚአብሔር ያልተቀየረ የማይቀየር መሆኑን የሚያሳይ ነገር ነው። እግዚአብሔር አይቀየርም፣ ከነበረበት ቦታ አይለወጥም። ኃጢአተኛን ይቅር ሲል እግዚአብሔር ይለወጣል ማለት አይደለም። ነገር ግን ህጉ፣ ክብሩ፣ ጽድቁ ሳይለወጥ ሁሉም እንዳለ ሆኖ እኛን በተካው በጌታ በኢየሱስ ክርስቶስ ምህረት ማግኘታችንንና ስርየት ለእኛ መደረጉን የሚያሳይ ነው። ስለዚህ ክርስቶስ ጠበቃችን ጻድቅና ቅዱስ ነው። ክርስቶስ ጠበቃችን እንደ ሰዎች ጠበቆች አይደለም። ክርስቶስ ጠበቃችን ራሱ ማስተሰሪያችን ነው። ለኃጢአታችን በደል የከፈለ ለኃጢአታችን ዋጋ ዋጋ የከፈለ የዘላለም ዋጋ የከፈለ አዳኛችን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን ብሎ ካለ በኋላ ሐዋርያው ዮሐንስ አንድ ያስቀመጣት በጣም አጭር ቃል አለች። ለበደላችን ለእኛ ኃጢአታችን ጠበቃችን ማስተሰሪያችን ነው ካለ በኋላ ለእኛ ብቻ አይደለም ደግሞ ለማን ነው አለ? ለዓለሙ ሁሉ ነው ብሎ የዓለም ሕዝብ ሁሉ በጌታ በኢየሱስ ክርስቶስ ማዳን መዳን እንዲችሉ ቤተ ክርስቲያን የወንጌል ሰባኪ የማስተሰሪያችን የክርስቶስ ኢየሱስ ክርስቶስ ወኪሎች ሆነን ሰዎች ሁሉ ማስተሰሪያ ኮ ተደርጎላችኋል፣ ተሰጥቷችኋል፣ ኑ ቤተ ክርስቲያን ስለ ማስተሰሪያችሁ የኃጢአት ይቅርታችሁ፣ የኃጢአት የበደል የመተላለፋችሁ ማስወገጃ ጌታ ኢየሱስ ክርስቶስ፣ ኑ ስሙ ብለን የምንጋብዝ እንድንሆን እኛን አቁሞ የማስተሰሪያ ኃይሉ ወደሱ ለሚመጡት ሁሉ የማስተሰሪያ ብቃት እንዳለው የሚያሳይ ነው። የዓለም ሕዝብ ሁሉ መጥቶ ጌታ ሆይ ይቅር በለኝ ቢል ስምንት ቢሊየን አካባቢ ሰው የጌታ ኢየሱስ ክርስቶስ የማዳን ስራ ለሁሉም በቂ ነው። ይህንን ነው የሚያሳየው። የሚመጡት ይድናሉ፣ ያልመጡት ባለመምጣታቸው ይጎዳሉ። እኔና እናንተ የተሾምነው ሰዎች እንዲመጡና በክርስቶስ ኢየሱስ የማዳን ስራ እንዲድኑ ወንጌል መስበክ ነው። ምክንያቱም ማን እንደሚድን ማ እንደማይድን ማመዳን እንዳለበት ማመዳን እንደሌለበት እኛ እናውቅም። ማድረግ ያለብን ወንጌልን ለፍጥረት ሁሉ መስበክ ነው። ክብር ሁሉ ለእግዚአብሔር ይሁን። ዛሬ ይህንን ጠበቃችንን ክርስቶስን ጥቂት እንድናየው ነው ከዚህ ከአንደኛ ዮሐንስ ምዕራፍ ሁለት ቁጥር አንድና ሁለት ላይ የትምህርታችን የቀጠለው እና እንቀጥላለን በዚህ በአንደኛ ዮሐንስ ምዕራፍ ሁለት ትምህርት ላይ መሰረታዊ በጣም ጥልቅ የሆኑ አስተምህሮች ዶክትሪኖች ያሉበት ክፍል ነው። ያው መጽሐፍ ቅዱስ በሙሉ እንደዛ ነው። ግን ይህንን ስናይ እንደዚህ እንድናይ እግዚአብሔር አምላካችን እንዲረዳን መጸለይ መልካም ነው። ክብር ለእግዚአብሔር ይሁን። አሁን የመጨረሻ መዝሙራችን ቁጥር 26 ነው። እኛ ማሰሰሪያ የተደረገልን ኃጢአት እንዳንሰራ ታዘናል እና በእምነት መኖር አለብን በእምነት እኖራለሁ ብለን በመዘመር እንጨረሳለን። ቁጥር 26 በላይ ቢሆን ከሰማይም በታች መግባት መውጣታችንን ዘወትር ተመልካች እንደ ኢየሱስ ያለ ማንን አገኛችሁ? የህይወት ዋስትና ቤዛም የሆናችሁ በእምነት ኖራለሁ ጌታ ዬን አውቃለሁ የኔን ጽኑ አምባ ተጠልዬዋለሁ ወጀቡን ሳልፈራ ታግዬ ረታለሁ የክብር ሽልማቴን ከእጁ ረከባለሁ ለነጋይ ጨንቀኝ፣ ጭጋግ ቢሸፍነው፣ ወይኑም ቢጠወልግ፣ ሃሩሩ ቢያሰጋው፣ ለእግሬ መብራት ነው ቃሉ በጄ ያለው የተፈጥሮ አዛዥ ኢየሱስ ያውነው ነው። በእምነት ኖራለሁ ጌታዬን አውቃለሁ የኔን ጽኑ አምባ ተጠልዬዋለሁ ወጀቡን ሳልፈራ ታግየረታለሁ የክብር ሽልማቴን ከእጁ ረከባለው ፈቃዱ ሲሞላ ጌታዬ ክብሮሳይ ምድር እልል ስትል ሲያጨበጭብ ሰማይ መጠለያ ልብሴ እንጀራዬ ያነው ነፍሴ ትጠግባለች። በክብር በግርማው በእምነት ኖራለሁ ጌታዬን አውቃለሁ የኔን ጽኑ አምባ ተጠልየ ዋለሁ ወጀቡን ሳልፈራ ታግየረታለሁ። የክብር ሽልማቴን ከእጁ ረከባለ። አብረን እንጸልይ። ከዘላለም እስከ ዘላለም የከበርክ እግዚአብሔር አምላካችን ሆይ አስደናቂ በሆነው ስራ። ጌታችን ኢየሱስ ክርስቶስ ከስላሴ ሁለተኛው አብ፣ ወልድ፣ መንፈስ ቅዱስ መካከል አንዱ የሆነው የእኛ የግል ጠበቃችን እንዲሆን ስላደረግህ እናመሰግንሃለን። እሱ ጌታ ኢየሱስ ክርስቶስ ከሰው ጥብቅና በተለየ እውነትን በመናገር የሆነውን በመግለጥ ነገር ግን ራሱን ለእኛ መስጠቱን በማሳወቅና በመግለጥ ከኃጢአት ነፃ፣ ከበደል ነፃ፣ ከፍርድ ነፃ ስላደረገን እናመሰግናሃለን። ጠበቃ ደግሞም አዳኝ፣ ማስተሰሪያችን ስለሆነልን ክብር እና ምስጋና ላንተ ይሁን። አቤቱ ይህንን ጌታችንን ኢየሱስ ክርስቶስን በግላችን እንደዚህ መሆኑን በማወቅ እየወደድነው እያከበር ነው በፊትህ እንድንመላለስ አሁንም ጸጋ እንድታበዛልን እሱ ዋሳችን በመሆኑ የዋስትና ስጦታዎችን በሕይወታችን እለት እለት በመንፈስ ቅዱስ ኃይል እየሰጠህ በኃይል እና በድል እንድታራምደን እንማጸናሃለን። ስለ መልካምነት፣ ስለ ቸርነት እያመሰገንህ የሚቀጥሉትን ሳምንቶቻችንን ሁሉ አንተ እንድትረከብ በመንፈስ እንድትመራን፣ በኃይል እንድታበረታን ሁሉን ላንተ አሳልፈን እንሰጥሃለን። ዛሬ ወደ ቺካጎ የሚሄዱትን እነ ዲቦራን ደግሞ አንተ ከነሱ ጋር እንድትሆን በመንገድ ሁሉ እንድትመራቸው፣ እንድትጠብቃቸው ሁሉን ላንተ አሳልፈን እንሰጥሃለን። ክብር ሁሉ ላንተ ይሁን። ተመስገን። ከፍ ከፍ በል በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።